የኦሮሚያ ክልል ባለስልጣናት ስብሰባዎቻቸውን ከቀን ይልቅ ወደ ምሽቱ እንዲያዛውሩ ውሳኔ መተላለፉ ተገለጠ። የክልሉ ርዕሰ መስተዳድር ሙክታር ከዲር የተገኙባቸው የመልካም አስተዳደር ችግሮችን የተመለከቱ ስብሰባዎች በተለያዩ የኦሮሚያ ከተሞች እየተካሄዱ መሄዳቸውን ጠቅሶ እስክንድር ፍሬው ተከታዩን ዜና አድርሶናል። በኦሮሚያ ክልል እየተካሄዱ ካሉ በመልካም አስተዳደር ችግሮች ላይ ያተኮሩ ስብሰባዎች አንዱ ሰሞኑን ከአዳማ ከተማ ነዋሪዎች ጋር እየተካሄደው እንደሆነ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ዘገባ ያመለክታል። ከመሬት ይዞታ ጋር በተያያዘ የደላሎች ዝርፊያ መባባሱን የውሃ ቅርቦት ጥያቄ ሳይቀር ለአድሏዊና ለሙስና አሰራር መጋለጡን አንዳንድ ነዋሪዎች ገልጸዋል። በአጠቃላይም በመልካም አስተዳደር ችግሮች መማረራቸውን፣ በየደረጃው ያሉ አመራሮችም መፍትሄ እየሰጧቸው እንዳልሆነ ገልጸዋል። ለዚህ ምክንያቱም አመራሮቹ በስብሰባ መጠመዳቸው እንደሆነ አመልክተዋል። ከስብሰባ መብዛት የተነሳ የሚፈልጉትን አገልግሎት ማግኘት እንዳልቻሉ ነው ነዋሪዎቹ የጠቆሙት። የኦሮሚያ ክልል ርዕሰ መስተዳደር ሙክታር ክድር ሰጡት የተባለው ምላሽ አዲስ የሆነ ውሳኔ የተገለጸበት ነው። አብዛኛዎቹ ስብሰባዎች ከቀን ይልቅ በምሽት እንዲካሄዱ መወሰኑን ገልጸዋል ይላል። ይህ ውሳኔ ሌሎች የኢትዮጵያ ክልሎችንም የሚመለከት እንደሆነ የታወቀ ነገር የለም። አንዳንድ ተቼዎችና ተቃዋሚ ፓርቲዎችም የመንግስትን ባለስልጣናት በስብሰባ ብዛት እንደሚተቹ ይታወቃል። እነርሱ እንደሚሉት ስብሰባዎች የሚበዙት ኢህአዴግ የመንግስት መስሪያ ቤቶችን ለፓርቲ ስራና ስብሰባ ጭምር ስለሚጠቀም ነው። ገዢው ፓርቲ ግን የፓርቲ ስራና ስብሰባ በተለያየ ደረጃ ባሉ የመንግስት መስሪያ ቤቶች ጉዳዮች እንደማያካሄድ በመግለጽ ያስተባብላል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ